ባለፈው ሰኞ የኢዳል ፈጥር በዓል በአዲስ አበባ ሲከበር የጸጥታ አስከባሪ በስህተት ባፈነዳው አስለቃሽ ጢስ በቦታው የነበሩ ምዕመናንን ማስደንገጡና ማተራመሱ በሳምንቱ በማህበራዊ መገናኛ ዘዴዎች ዋነኛ መነጋገሪያ ከነበሩ አጀንዳዎች መካከል አንዱ ነው። የፈረንሳይ ዜና አገልግሎት በዓሉ ከሚከበርበት የአዲስ አበባ ስታዲየም ውጪ በአብዮት አደባባይ በብረት ለበስ ተሽከርካሪ የሚንቀሳቀሱ የጸጥታ አስከባሪዎች አስለቃሽ ጭስ ሲተኩሱ የሚያሳይ ቪዲዮ በዕለቱ ይፋ አድርጓል። የፈረንሳይ ዜና አገልግሎት የቪዲዮ ዘገባ ጸጥታ አስከባሪዎች አስለቃሽ ጭስ በተኮሱበት አካባቢ አንዳንድ የበዓሉ ታዳሚያን እየተሯሯጡ ሌሎች በዝግታ እየተራመዱ ከአካባቢው ሲርቁ ያሳያል። ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች የተሰራጩ ተንቀሳቃሽ ምስሎች ከቀይ ሽብር ሰማዕታት ቤተመዘክር አካባቢ የጸጥታ አስከባሪዎች በሚተኩሱት አስለቃሽ ጭስ የተደናገጡና የተቆጡ የበዓሉ ታዳሚያንን አሳይተዋል። በዕለቱ በተፈጠረው አለመረጋጋት ከቤተሰቦቻቸው የተነጣጠሉ ህጻናት በጀ ጀርመንና ፍልውሃ መስጂድ ስታዲየም አካባቢ በሚገኘው ቀይ መስቀል በካዛንቺስ ስድስተኛ ፖሊስ ጣቢያ ለጋሃርና ደንበል ፖሊስ ጣቢያ ይገኙ እንደነበር ኡስታዝ አቡበከር አህመድ በፌስቡክ ገጻቸው አስፍረዋል አንድ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ባለስልጣን የኩነቱ መነሾ አንድ ጸጥታ አስከባሪ በቦታው በተሰበሰቡ ሰዎች ላይ ባለማወቅ አስለቃሽ ጭስ መተኮሱ እንደሆነ ለፈረንሳይ ዜና አገልግሎት ተናግረው ነበር በዚህ ምክንያት ሰዎች መደናገጣቸውን አንዳንዶች መፈክር ማሰማታቸውን እና ጉዳዩ ከቁጥጥር ውጭ መውጣቱን የተናገሩት የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ባልደረባ ፖሊሱ በሌሎች ባልደረቦቹ ከቦታው መወሰዱን ገልጸዋል። በማህበራዊ ድረገጾች ይኸው አስለቃሽ ጭሱን በስህተት ተኮሰ የተባለ የጸጥታ አስከባሪ በሌሎች ባልደረቦቹ ከቦታው ሲወሰድ አሳይተዋል። የኢትዮጵያ የጸጥታና የደህንነት የጋራ ግብረ ኃይል በዕለቱ በፌዴራል ፖሊስ የተረጋገጠ የፌስቡክ ገጽ በኩል ባሰራጨው መግለጫ ኩነቱን የሁከትና ብጥብጥ ዓላማ ያላቸው ግለሰቦችና ቡድኖች ለብጥብጥ መነሻ በማይሆን ምክንያት የተፈጠረ ብሎታል። ከአዲስ አበባ ስታዲየም ውጭ በቀይ ሽብር ሰማዕታት መታሰቢያ ሙዚየም አጠገብ ተነሳ ባለው ረብሻና ብጥብጥ በጸጥታ ኃይሎች ላይ ጉዳት መድረሱን የኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል ገልጾ ነበር። በዕለቱ ግንባር ቀደም የተባሉ ሰባ ስድስት ጠርጣሪዎች በቁጥጥር ስር መዋላቸውን በፌዴራል ፖሊስ የፌስቡክ ገጽ በተሰራጨው መግለጫ አስታውቋል። ሰሚር የሱና፣ በአይናችን ያየነውን ነገርማ እንዳትዋሹን በዋነኛነት የጸቡ መንስኤ አስለቃሽ ቦምብ የለቀቀው የጸጥታ አካል ነው። እኛ የኢድ ሶላት ለመስገድ ልጆቻችንንና እናቶቻችንን ይዘን ስንመጣ በጸጥታው ኃይል ከአላህ በታች ተማምነን ነበር። የእውነት ከፍቶናል። እንዳላችሁት ሌላ አጀንዳ ያላቸውን ሰዎች የማጣራት የእናንተ ስራ ነው። ግን መነሻ የሆነውን የጸጥታ አካል በደንብ ይመርመርልን። ይህ ከባድ ስህተት ነው ሲሉ በኢትዮጵያ የፌዴራል ፖሊስ የፌስቡክ ገጽ ለቀረበው የጸጥታና ደህንነት የጋራ ግብረ ኃይል መግለጫ መልስ ጽፈዋል። ድራማውን ቀጠላችሁበት አይደል ሲሉ የሚጠይቁት አቡ ማሄራ የተባሉ የፌስቡክ ተጠቃሚ ማብራሪያው አልተዋጠላቸውም። አቡ ማሄራ ተንኳሹ የራሳችሁ አባል ሆኖ ሳለ በግልጽ አይን ፍጥጥ ብሎ በገሃድ የታየውን የጠራራ ፀሐይ እውነታን ክዳችሁ ወደ ሌላ ግለሰቦች ለማላከክ የምታደርጉት ጥረት አጨፍኑ እንሸውዳችሁ እንጂ ቁስልን አያክምም። ይኸው ተግባር እንዲከሰት ስላሰባችሁ አላማችሁ ስለነበር ፍተሻ እንኳን አልነበረም ሲሉ ጽፈዋል። ናሲ ሻሚል በበኩላቸው የጸጥታ አስከባሪዎች በዕለቱ ለተፈጠረው ኩነት ይቅርታ እንዲጠይቁ፣ ረብሻውን ያስነሱት የጸጥታ አካላት ለህግ እንዲቀርቡና ለህዝብ ይፋ እንዲደረግ ከዚህ በተጨማሪ ይህ ክስተት ፈጽሞ ላይደገም ዋስትና እንዲሰጥ በፌስቡክ ባሰፈሩት ሀሳብ ጠይቀዋል። ሀም ሀም የተባሉ የፌስቡክ ተጠቃሚ በበኩላቸው ሁሌም ችግሮች ሲፈጠሩ በማንና እንዴት ተፈጠረ ከሚለው እውነት በላይ የተፈጠረውን ችግር አሳንሶ ማየት ይቀላቸዋል ሲሉ ይወቅሳሉ። ለመሆኑ በዚህ አስቸጋሪ የፖለቲካ ሁኔታ ውስጥ መሆናችን እየታወቀ እኛን ይጠብቀናል ብለው የሚመኩበት የጸጥታ አካል ሴት እህቶቻችን ላይ አስለቃሽ ጭስ ወርውሮ ጥፋት ከመስራት በላይ ለግጭት መነሻ ሌላ ምን ሊኖር ይችላል ሲሉ ሀምሀም ጠይቀዋል። የኢትዮጵያ የከተማና የመሰረተ ልማት ሚኒስቴር በ10 ዓመታት 7.2 ሚሊዮን የመኖሪያ ቤቶች ለመገንባት ማቀዱን ይፋ አድርጓል። የመስሪያ ቤቱ ባለስልጣናት እንዳሉት 4.4 ሚሊዮን የመኖሪያ ቤቶች በከተሞች፣ 2.8 ሚሊዮን የመኖሪያ ቤቶች ደግሞ በገጠር ለመገንባት ታቅዷል። የኢትዮጵያ የከተማና የመሠረተ ልማት ሚኒስቴር በተረጋገጠ የፌስቡክ ገጹ በእቅዱ ላይ ጥርጣሬ ላላቸው ማብራሪያ ለመስጠት ሞክሯል። መስሪያ ቤቱ በቀጣይ 10 ዓመታት 4.4 ሚሊዮን ቤቶች ውስጥ 20 በመቶ የሚገነባው በመንግስት፣ 35 በመቶ በመኖሪያ ቤት ህብረት ሥራ ማህበራት፣ 15 በመቶ በግለሰቦች፣ 10 በመቶ በሪል ስቴት አልሚዎች፣ 15 በመቶ በመንግስትና በግል ባለሀብት አጋርነትና 5 በመቶ በሽርክና ወይም ደግሞ ደግሞ ጆይንት ቬንቸር ለመገንባት ታቅዶ እየተሰራ ይገኛል የሚል ማብራሪያ ሰጥቷል። መስሪያ ቤቱ ከጻፈው ማብራሪያ ስር ጥያቄና ትችት ለጻፉ እግር በእግር እየተከታተለ መልስ ለመስጠት ሲሞክርም ነበር። ቢኒያም ፍቅሬ የተባሉ የፌስቡክ ተጠቃሚ የመፈጸምና የማስፈጸም አቅም ከሌለ እቅድ ብቻውን ተግባር አይሆንም ሲሉ በተቋሙ ማብራሪያ ስር ጽፈዋል። አሰፋ በቀለ ደግሞ በዛ እቅዳችሁን ቀንሱ የሚል አስተያየት ሲሰጥ አላስተዋልኩም። ከነበረው አፈጻጸም አንጻር እቅዱ ምኞት ብቻ ሆኖ እንዳይቀር በምን እንመናችሁ ነው እያልን ያለነው ሲሉ ጽፈዋል። የኢትዮጵያ የከተማና የመሰረተ ልማት ሚኒስቴር ለአሰፋ ለተግባራዊነቱ ሁላችን እንደ ተቋምና ሕዝብ ከተረባረብን የማይሳካ ነገር የለም የሚሳለቁና ለግል ፍላጎታቸው ነገሩን ለመጠምዘዝ የፌስቡክ ማድመቂያ ከማድረግ የበኩላችንን ድርሻ ለመወጣት መጣር ነው። እኛ እቅዱን ለማሳካት ዝግጁነን ነን እናንተስ? የሚል ጥያቄ በመሰንዘር መልስ ለመስጠት ሞክሯል። ጥቂት ጊዜ ቢሆንም ሀገርን እንደሚመራ ፓርቲ ሀገራዊውን ሁለንተናዊ ለውጥ ባወራችሁት ልክ አለማድረሳችሁ፣ የማስፈጸም አቅማችሁ ይብሱኑ ቁልቁል መውረዱ፣ በሚኒስቴራችሁ ተጠሪ ተቋማትና ማዘጋጃ ቤቶች ያለው ጉድ እኮ አሳፋሪም አስነዋሪም ነው የሚሉት ደግሞ ጌታሁን አየለ የተባሉ የፌስቡክ ተጠቃሚ ናቸው። ሂስትታችሁ ኑ አብረን እንስራ የምትሏት ፈሊጥ ነው ደግሞ የሚገርመው ስሩ ብሎ ሕዝቡ መርጦ ወንበር ከሰጣችሁ በኋላ የሚሉት፣ ጌታሁን ለቡድን ሳይሆን ለባለሙያና ለለውጥ ተራማጅ ለሆኑ ቅድሚያ ስጡ በማለት እርሳቸው መፍትሄ ያሉትን ጠቆም አድርገዋል። ጠቅላይ ሚኒስትር አብይ አሕመድ ስልጣን ይዘው በኢትዮጵያ የለውጥ ነፋስ ሽዋለ በተባለበት ወቅት በሀገሪቱ የፕሬስ ነጻነት ረገድ ታይቶ የነበረው ተስፋ ተመልሶ የመጥፋት ምልክት ማሳየቱ በዘርፉ የተሰማሩ ባለሙያዎችን ያሰጋ ጉዳይ ሆኑ። ባለፈው እሁድ ሚያዚያ 23 ቀን 2014 ከመኖሪያ ቤቱ በጸጥታ አስከባሪዎች እንደተወሰደ የተገለጸው ጋዜጠኛ ጎበዜ ሲሳይ ጉዳይ ለዚህ ሁነኛ ማሳያ ነው። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ሚያዚያ 27 ባወጣው መግለጫ ጋዜጠኛ ጎበዜ ታፍኖ ተወስዶ እንዲሰወር የተደረገው የዓለማችን የፕሬስ ነጻነት ሳምንት በሚከበርበት ወቅት መሆኑ መንግስት በጋዜጠኝነት ሙያ ላይ ብቻ ሳይሆን በአጠቃላይ በመገናኛ ብዙሃን ላይ ጥቃት እንደከፈተ ያስቆጥረዋል ሲል ነቅፏል። ጋዜጠኛው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር አባል እንደሆነ የጠቀሰው መግለጫ ያጠፋው ጥፋት ቢኖር እንኳን እንደ ማንኛውም ተጠርጣሪ በሕግ ቁጥጥር ስር ሊውልና ዳኝነት ሊሰጠው ሲገባ ከተያዘበት ቀን ጀምሮ የት እንደሚገኝ እንኳን ሳይገለጽ ቀናትን ማሳለፉ የመብት ጥሰት ብቻ ሳይሆን መንግስት ይህን ያልተገባና አደገኛ አዝማሚያ በጋዜጠኞች ላይ ማድረሱን እንደ መብት የቆጠረው አስመስሎታል ብሏል። ማህበሩ ጋዜጠኛ ጎበዜ ሲሳይ ለምን በዚህ ሁኔታ እንደታሰረ የት እንደሚገኝና፣ የተያዘበት ምክንያት እንዲገለጽ ጥያቄ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ የጋዜጠኛው እስር አሳሳቢ መሆኑን ገልጸዋል። ለጋዜጠኞች መብት የሚሟገተው ሲፒጄ የዓለም የፕሬስ ነጻነት ቀን ከመከበሩ አንድ ቀን ቀደም ብሎ ባለፈው ሰኞ ባወጣው መግለጫ በእስር ላይ የሚገኙት ደሱ ዱላ እና ብቂላ አመኑ የተባሉ ሁለት ጋዜጠኞች በቀረበባቸው ክስ ጥፋተኛ ከተባሉ ከሶስት ዓመት እስከ ዕድሜ ልክ እስራት ሊወሰንባቸው እንደሚችል ገልጿል። ኦሮሚያ ኒውስ ኔትወርክ የተባለ የማህበራዊ መገናኛ ዘዴ ባልደረቦች የነበሩት ሁለቱ ጋዜጠኞች መጋቢት 29 በኦሮሚያ ክልል ክስ እንደተመሠረተባቸው ጠበቃቸው ለሲፒጄ ተናግረዋል። ሁለቱ ጋዜጠኞች የታሰሩት ኅዳር 9 ቀን 2014 ነበር። ሲፒጄ ሰኞ ዕለት ባወጣው መግለጫ የኢትዮጵያ ባለሥልጣናት ጋዜጠኛ ደሱ ዱላና ብቂላ አመኑን በአፋጣኝ እንዲፈቱ የመሠረቱባቸውን ሁሉንም ክሶች ውድቅ እንዲያደርጉ፣ የመገናኛ ብዙሃን ባለሙያዎችን ኢላማ ከማድረግ እንዲቆጠቡም ጥሪ አቅርበዋል። የዓለም የፕሬስ ነጻነት ቀን የተከበረው ባለፈው ማክሰኞ ነበር። ለሰዎች መረጃ የማግኘት መብት የሚሟገተው ሪፖርተርስ ዊዛውት ቦርደርስ የተባለ ተቋም በዚህ ሳምንት ይፋ ባደረገው ሰነድ መሰረት በፕሬስ ነጻነት ኢትዮጵያ ከ180 አገራት በ114ኛ ደረጃ ላይ ትገኛለች። ባለፈው አመት 101ኛ ደረጃ ላይ ነበረች። በአመቱ በርካታ ጋዜጠኞች እየታሰሩ ተፈተዋል። የዛሬው መሰናዶ ይሄን ይመስላል። እሸቴ በቀለ ነኝ። ጠና ይስጥልኝ።